Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 11 2008 ዓ ም ዝግጅታችን ጀምረዋል። ጤና ስጥልን፣ እንደምን አመሻችሁ አድማጮቻችን። የዚህ ምሽት አስተናጋጆቻችሁ እኔ አዲሱ አበበና ቆንጂ ታየነን። የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅት ስራ አስኪያጅ ግዛው ታየ የ18 ዓመት እስራትና የ10 ሺህ ብር ቅጣት ተፈረደበት። እዛ ጋ የዛሬ ዓመት ተፈርዷል። የዛሬ ዓመት ተወስኗል። ተነጥቋል። ቢሮ ታሽጓል። አካውንት ተዘግቷል። ባዶቸውን ሸሽተው ወጥተዋል። ከዚህ በኋላ ሁለት መቶ ሺ መቶ ሺ ያለብህ አስራ ስምንት ዓመት ምናምን ማለት ምን ማለት ነው? እንዴት በዚህ አስተያየት መስጠት ይቻላል? እነሱ ምንም እየጠሩ ለማያውቁት ነገር ግዛው ታዬ ለቪኦኤ ማምሻውን ከሰጠው ቃል የተቀነጨበ ነው የሰማችሁት። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ከምሽቱ ዜና መካከል ደግሞ አንድ ሁለቱን ቆንጅት ታስታውሰናለች። በደቡብ ሱዳን ዩኒቲ ክፍለ ግዛት ረሃቡ ጸንቷል። ሰላሳ ሺህ የሚሆን ሕዝብ ሞት አፋፍ ላይ ሊደርስ ነው የሚል ማስጠንቀቂያ አለ። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ሊቢያ ቤንጋዚ የዩናይትድ ስቴትስ ቆንስላ ውስጥ አምባሳደሩን ጨምሮ አራት ሰው ስለተገደለበት ጥቃት ምክር ቤታዊ ኮሚቴው ፊት ቀርበው የምርመራ ጥያቄ እየተደረገላቸው ነው። አዎ፣ እነዚህ ዋና ዋናዎቹ ናቸው። በተለይ በሚስ ክሊንተን ጉዳይ ላይ የዕለቱ አብይ ርዕስ ዘገባም ያክልበታል። ዛሬ መደበኛ ቅንብሮቻችን የባህል መድረክ፣ ሳይንስና ህይወት ናቸው። መልካም ምሽት። አሁን የምሽቱን ዜናዎች እናቀርባለን። በጦርነት በምትታመሰው በደቡብ ሱዳን ዩኒቲ ክፍለ ሀገር እየጸና በመጣው ረሀብ ሰላሳ ሺህ የሚጠጋ ህዝብ በከባድ ረሃብና ሞት አፋፍ ላይ እንደሚገኝ አንድ አዲስ ሪፖርት አስጠንቅቋል። የምግብ ዋስትና ኤክስፐርቶች በተባበሩት መንግስታት ድርጅት ድጋፍ ባሰናዱት ሪፖርት በክፍለ ግዛቷ ያሉ አራት ወረዳዎች እስከ መጪው ታህሳስ ማለት እስከዚህ የአውሮፓውያን ዓመት ማብቂያ አስቸኳይ ሰብአዊ እርዳታ ካልደረሰላቸው ህዝቡ ለከባድ አደጋ እንደሚጋለጥ አስጠንቅቀዋል። በአጠቃላይ ቁጥራቸው ወደ አራት ሚሊዮን የሚደርሱ ደቡብ ሱዳናውያን ማለትም ከህዝቡ አንድ ሶስተኛ ማለት ነው። በአጣዳፊ የምግብ ችግር ውስጥ እንዳሉ የሚበዙትም በዩኒቲ፣ ጆንግሌ ና አፐር ናይል ክፍለ ግዛቶች መሆናቸው ነው የተገለጸው። ሶስት የተባበሩት መንግስታት ድርጅት መስሪያ ቤቶች የህጻናት መርጃው ዩኒሴፍ፣ የምግብና የእርሻው ኤፍኤኦ ና የዓለም የምግብ ፕሮግራም ደብልዩኤፍፒ ባወጡት የጋራ መግለጫ የደቡብ ሱዳን ተፋላሚ ወገኖች በረሃብ ወደ ተጠቁት አካባቢዎች ያለምንም ገደብ መግባት ይፍቀዱ ሲሉ ተማጽኖ አቅርበዋል። ዛሬ የወጣውን አዲስ ሪፖርት ያጠናቀሩት ኢንቴግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን ፕሮግራም የተቀናጀ የምግብ ዋስትና ደረጃ ምደባ መርሃ ግብር የተባለ ድርጅት ተንታኞች ናቸው። ናይጄሪያ ውስጥ የጽንፈኛ እስላማዊው ቡድን የቦኮ ሀራም ተዋጊዎች ዛሬ ጠዋት በቦርኖ ክፍለ ሀገር ሀያ ሲቪሎችን መግደላቸው ተዘገበ። ጥቃቱን ያደረሱት ጽንፈኞቹ ተዋጊዎች ከመንግስቱ የጦር ኃይል ጥቃት በመሸሽ ላይ የነበሩ መሆናቸው ታውቋል። ታጣቂዎቹ በአካባቢው ያልፉ የነበሩ መኪናዎች ውስጥ የነበሩ ተሳታፊዎችን ገድለዋል። በአካባቢው በሚገኝ መንደር የነበሩ መኖሪያ ቤቶችን በሙሉ መዝረፋቸውንና ማቃጠላቸውን የአካባቢው የመከላከያ ኃይሎች አመልክተዋል። በኋላም የቦኮ ሀራም ተዋጊዎቹ በመኪናና በሞተር ቢሽክሊት አምልጠዋል። በአጎራባች ኒጀር ደግሞ ተጠርጣሪ የቦኮ ሀራም ተዋጊዎች ትናንት ባደረጉት የአጥፍቶ ጠፊ ጥቃት ሙከራ ሁለት ወታደሮች መግደላቸውና በርካቶች ማቁሰላቸው ታውቋል። የኮንጎ ሪፐብሊክ ተቃዋሚና የሲቪል ማህበረሰብ ድርጅቶች ዛሬ ሐሙስ ከዩናይትድ ስቴትስና ከአውሮፓ መልእክተኞች ጋር ስለ ሀገራቸው የፖለቲካ ሁኔታ ውይይት ያደርጋሉ። የሀገሪቱ ፕሬዚደንት ለሶስተኛ የስልጣን ዘመን እንዲወዳደሩ ሊፈቅድ የሚችለውና ለፊታችን እሁድ የታቀደው ውሳኔ ህዝብ በሀገሪቱ የፖለቲካ ሁከት መቀስቀሱ የሚታወቅ ነው። የኮንጎ የዲሞክራሲና የወሳኝ እድገት ንቅናቄ የሚባለው ተቃዋሚ ቡድን መሪ ፐርፌክት ኮሌላስ በሰጡት ቃል በስብሰባው ማክሰኞ ዕለት የአራት ሰዎች ህይወት የጠፋበት የፖለቲካ ሁከት ለማክተም የሚረዳ ውይይት ይካሄድበታል ብለዋል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የሀገሪቱ ህገ መንግስት እንዳይጣስ ያድርጉልን ሲሉም ተቃዋሚ መሪው ተማጽኖ አቅርበዋል። ትናንት ረቡዕ በዋና ከተማዋ ብራዛቪል ተቃዋሚ ሰልፈኞችና የጸጥታ ኃይሎች መጋጨታቸውም ተሰምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በእሁዱ ውሳኔ ህዝብ ዋዜማ በሀገሪቱ ያለው ውጥረት አሳስቦኛል ማለታቸው ተጠቅሷል። በታቀደው ውሳኔ ህዝብ ፕሬዚደንቶች በሁለት የስልጣን ዘመን እንዲወሰኑ እና ለፕሬዝደንትነት የሚወዳደሩ እጩዎች የእድሜ ገደብ ሰባ አመት እንዲሆን የሚደነግገው የህገ መንግስት አንቀጽ የሚሰርዘው ለውጥ ላይ ነው። ህዝቡ ድምፁን የሚሰጠው ለውጡ ከጸደቀ ከ30 አመት በላይ ስልጣን ላይ የቆዩት ፕሬዚደንቱ ዴኒ ሳሶ ንጉዌሶ ለተጨማሪ የስልጣን ዘመን መወዳደር ሊፈቅድላቸው ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስና የኢራቅ ኩርድ ተዋጊዎች በጋራ በወሰዱት እርምጃ በእስልምና መንግስት ቡድን ሊገደሉ የነበሩ ሰባ የሚሆኑ ታጋቾችን አስለቀቁ። በሌላ በኩል ሰሜን ኢራቅ ውስጥ በተካሄደ ደም ያፋሰሰው ውጊያ ግን አንድ የዩናይትድ ስቴትስ ወታደር በጥይት ተገድሏል። በአይሲስ ላይ ለአንድ ዓመት ሲካሄድ በቆየው ዘመቻ የዩናይትድ ስቴትስ ጦር ሰራዊት አባል ሲገደል የመጀመሪያ ነው። የዩናይትድ ስቴትስ የጦር ሰራዊት ባለሥልጣናት እንደተናገሩት የአሜሪካና የኢራቅ ኃይሎች ያስለቀቋቸው ታጋቾች የእስልምና መንግሥት ወህኒ ቤት ውስጥ ታስረው የነበሩ ናቸው። የማስለቀቁ እርምጃ የተወሰደው ታጋቾቹን ለፈጇቸው ሊፈጇቸው የተዘጋጁ ነው የሚል መረጃ ስለደረሰ መሆኑን ባለሥልጣናቱ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባለፉት ሳምንታት ቁጥራቸው ወደ ስልሳ የሚጠጋ ሰዎች የሞቱበትን አመፅ ለማብረድና ለማረጋጋት ከእስራኤልና ከፍልስጤም መሪዎች ጋር በተናጠል እየተወያዩ ናቸው። የውጭ ጉዳይ መስሪያ ቤት ዜና አቅራቢያችን ፓም ዶኪንስ ከበርሊን የላከችውን አጭር ዜና ትዝታ በላቸው ታቀርባለች። በጣም ነው የምንተዋወቀው አብረን ለመስራትና ውጤታማ ለመሆንም ችሎታ አለን እያሉ ነው። ውጭ ጉዳይ ሚኒስትር ኬሪ ዛሬ በርሊን ውስጥ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተኛሁ ጋር ለመነጋገር ቁጭ ያሉት በሁሉም በኩል የሚካሄደውን አመጽና ማነሳሳት ማስቆምና ዛሬ የምናየውን ሰላም ለማስፈን የሚያስችል ጎዳና መጀመር በጣም በጣም አስፈላጊ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ በበኩላቸው የውንጀላ ጣት ፍልስጤማውያን ላይ በመቀሰር አመጹ የተቀጣጠለው በቀስቃሾች እንደሆነ ምንም ጥርጥር የለውም አሉ። ከሐማስ እስራኤል ውስጥ ካሉ ነውጠኛ ሙስሊሞች የሚደረግ የአመፅ ቅስቀሳ በጣም አዝናለሁ። ከራሳቸው ከፕሬዚዳንት አባስና ከፍልስጤማውያን ባለሥልጣናት የሚሰማ የአመፅ ቅስቀሳ ውጭ ጉዳይ ሚኒስትር ኬሪ የፊታችን ቅዳሜ ደግሞ ከፍልስጤማውያን መሪ ማህሙድ አባስ ጋር ይገናኛሉ። እርሳቸው በምስራቅ ኢየሩሳሌም የአምልኮ ቦታዎች የእስራኤል ቁጥጥርና እመቃ መቀጠሉ ለአካባቢው ግጭት በር ከፍቷል ባይ ናቸው። ዩናይትድ ስቴትስ በአደገኛ የዓለም ሁኔታዎች ውስጥ በመሪነት ለመቀጠል ዲፕሎማሲያዊ ጥረቶችን ስታካሂድ የሚደቀኑ አደጋዎችንም መቀበሏን መቀጠል አለባት ሲሉ የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን አስገነዘቡ። ሚስስ ክሊንተን ይህን ያስገነዘቡት እንደ ኤሮፓውያን አቆጣጠር በ2012 ዓመተ ምህረት ሊቢያ ቤንጋዚ ውስጥ በሚገኘው የዩናይትድ ስቴትስ ቆንስላ ስለደረሰው ጥቃት የሚመረምረው በሪፑብሊካኖች የሚመራው የተወካዮች ምክር ቤት ኮሚቴ ፊት ዛሬ ሐሙስ ቀርበው በሰጡት የምስክርነት ቃል ነው። ቀኑ ሙሉ በሚውለው ሸንጎ ፊት የቀረቡት ሚስስ ክሊንተን አምባሳደሩን ክሪስቶፈር ስቲቨንስን ጨምሮ አራት አሜሪካውያን ጥቃቱ የተገደሉበት ጥቃት ከደረሰበት ዕለት በፊትና በኋላ ስለነበራቸው ሚና ለቀረቡላቸው ጥያቄዎች በተመጠነ አነጋገር መልስ ሲሰጡ አርፍደዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። እንደ አውሮፓውያን አቆጣጠር በዘንድሮ የአውሮፓውያን ዓመት ሶስተኛው ሩብ ወቅት እስላማዊ መንግስት ነኝ በሚለው ቡድን በዓለም ዙሪያ የሚደርሰው ጥቃት በቀን በአርባ ከመቶ በላይ መጨመሩ ተሰማ። ይህን ያለው አይ ኤች ኤስ ጄንስ የተባለ የዓለም አቀፍ የመከላከያ ጉዳዮች መጽሔት ያወጣው አዲስ ሪፖርት ነው። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል። አድማጮች ፕሮግራማችን ከምሽቱ 3 ሰዓት የጀመረው እስከ ምሽቱ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። የምናስተናግደው አዲሱ አበበና ቆንጂት ይታየናል። አሁን የዕለቱ አብይ ርዕስ የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በዛሬው ዕለት በሪፐብሊካኖቹ በሚመራው የመወሰኛው ምክር ቤት ምርመራ ኮሚቴ ፊት ቀርበው ቃላቸውን እየሰጡ ናቸው። ምርመራው በቤንጋዚ ሊቢያ ከዩናይትድ ስቴትሱ አምባሳደር ግድያ ጋር የተያያዘ መሆኑም ታውቋል። አምባሳደር ክሪስቶፈር ስቲቨንስ እና ሌሎች ሶስት አሜሪካውያን ዲፕሎማት የተገደሉት ሚስ ክሊንተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በነበሩበት ጊዜ መሆኑ ይታወቃል። የመርማሪው ኮሚቴ ስራ ፖለቲካዊ አንደምታ እንዳለው ግልጥ ነው። ለምን ሚስስ ክሊንተን በመካሄድ ላይ ባለው ፕሬዚዳንታዊ ምርጫ፣ በተለይ በዲሞክራቲክ ፓርቲ መካከል ቀዳሚዋ እጩ ተወዳዳሪ ናቸውና። ሊቀመንበሩ ትሬ ጎዴ በረዥሙ የመግቢያ ንግግራቸው ላይ እንዳስቀመጡት ይህ ምርመራ ከዚህ ቀደሞቹ የተለየና ከፍተኛ ግምትም የሚሰጠው ሆኗል። ከዚህም ሌላ እንደ አውሮፓ አቆጣጠር ባለፈው መጋቢት ወር 2015 ዓ.ም ይፋ የወጣውንና ለወራት ያህል ያዋያየውን የምስስ ክሊንተንን የኢሜል ውዝግብ አብረው ጠቅሰውታል። ይህም በውጭ ጉዳይ ሚኒስትርነታቸው ወቅት ማለትም ከፍተኛዋ የአሜሪካ ዲፕሎማት ሳሉ የግል ኢሜል ሰርቨር ወይም ልዩ የኢሜል ማደራጃ ኮምፒውተር ተጠቅመዋል የሚል ነው። ማድም ሴክሬታሪ ና ሲንግል ሜምበር ኦፍ ዲስ ኮሚቲ ሳይንድ አፕ ቱ ኢንቨስቲጌት ዩ ኦር ዩር ኢሜል ማዳም ውጭ ጉዳይ ሚኒስትር፣ አንድም የዚህ ኮሚቴ አባል እርስዎንም ሆነ የእርስዎን የኢሜይል መልእክት ሊመረምር የፈረመ የለም። የኮሚቴ አባልነቱን የፈረምነው ለመመርመርና አገራችን ወክለው እዚያ አደገኛ አገር ውስጥ ሕይወታቸውን ያጡትን ሰዎች ለማክበር ነው ነው ያሉት። ነገር ግን የኮሚቴው ከፍተኛ የዲሞክራቲክ አባል የሆኑት ኤልያ ከሚንግስ በንግግራቸው የፓነሉን ማለትም የምርመራ ወይም የውይይቱን ሂደት በጽኑ ተቃውመዋል። በቁጣ የሰነዘሩት ቃልም ከዚህ ቀደም በሁለት የተለያዩ ምክር ቤቱ ምርመራዎች የተደረጉበት ነገር አሁን ደግሞ ተመሳሳይ መረጃዎችን በመያዝ ተደጋጋሚ ፓነል ማካሄድ የግብር ከፋውን ሕዝብ ገንዘብ መጫወቻ እንደማድረግ ይቆጠራል የሚል ነው። ዲስፓይት ኦል ዘ ፕሪቪየስ ኢንቨስትጌሽንስ ኤንድ ኦል ዘ ቶክ አባውት ፓርቲዛን አጀንዳስ ያለፉት ምርመራዎች ሁሉና በወገንተኝነት ስም የማጥፋት እንዳለ ሆኖ የተሰዉ ወገኖቻችንን ለማክበርና አሁንም አገራችንን ወክለው በየሀገሩ የሚያገለግሉትን ወገኖች ለመርዳት ነው እዚህ የተገኘውት። ለዚህ ኮሚቴ አባላት የማቀርበው ጥያቄ ለራሴ የማቀርበው ነው። ይኸውም የአሜሪካ ህዝብ ለጣለብን ኃላፊነት ብቁ ሆነን እንገኝ የሚል ነው። ህዝቡ እንድንመራው ከስህተታችን እንድንማርና ወገንተኝነትን ትተን ለሁሉም እኩል መሪዎች እንድንሆን ነው የሚፈልገው። ሚስ ክሊንተን ጭምር ዲሞክራቶች ቀደም ብሎ በዚህ ወር መግቢያ በተወካዮች ምክር ቤት የብዙሃን መሪ ኬቪን ማካርቲ ፎክስ በተባለ የቴሌቪዥን ፕሮግራም ላይ የተናገሩትን ልብ ብለዋል። ማካርቲ ሪፐብሊካውያን ልዩ መርማሪ ኮሚቴ ከመሠረቱ ወዲህ ወይ ከተመሠረተ ወዲህ ህዝብ ሚስስ ክሊንተን ያለው ድጋፍ ዝቅ ማለቱን ተናግረዋል። የሆነ ሆኖ ባለፈው ሳምንት በዲሞክራት እጩ ተወዳዳሪዎች መካከል ክርክር ከተካሄደ በኋላ የሚስስ ክሊንተን በህዝብ ተወዳጅነት በጣም ከፍ ብሏል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን በምርጫው እንደማይሳተፉ ትናንት መናገራቸው እኛም በዜናችን መግለጻችን ደግሞ ለክሊንተን የበለጠ እድል እንደሚከፍት ይታመናል። ከአሜሪካ ድምፅ የምሽቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ በግዛው ታዬ ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የእስራት ፍርድ ሰጥቷል። ፍርዱ በሌለበት የተላለፈበት ግዛው ታዬ በበኩሉ ሲጀመርም ሆን ተብሎ የህትመት ውጤቶቹን ለመዝጋት ታስቦ የነበረና ያለ አግባብ የተመሰረተ ክስ ነበር ብሏል። ሶሎሞን አባተ ዝርዝሩን ይዟል። እሺ ይሄ ዘገባ እንዳልደረሰ ፕሮዲሰራችን ብርሃን እየነገረችን ነው። ወደ ቀጣዩ ዘገባ እናልፋለን። የቀድሞ የቦትስዋና ፕሬዚዳንት ፎስተስ ሞዬ የደቡብ ሱዳን የሰላም ስምምነት መተግበሩን የሚከታተለውን ኮሚሽን በሊቀ መንበርነት መሾማቸው እንዳስታውስ ዩናይትድ ስቴትስ አስታውቃለች። ደቡብ ሱዳናውያን፣ ዓለም አቀፍ ማኅበረሰብ ለተሿሚው ሊቀመንበር ትብብር እንዲያደርጉላቸው የኢጋድ ዋና አደራዳሪ አምባሳደር ስዩም መስፍን ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ባለፈው ነሐሴ መጨረሻ የተፈረመውን የደቡብ ሱዳን የሰላም ስምምነት ወደ ተግባር ለመለወጥ እንቅስቃሴዎች ቀጥለዋል። የዚህን ስምምነት የትግበራ ሂደት የሚቆጣጠረው ኮሚሽንም ሊቀመንበር ተሾሞለታል። የጋራ ክትትልና የግምገማ ኮሚሽን ለሚባለው ለዚሁ አካል በሊቀመንበርነት የተሾሙትን ሰው በይፋ ያስታወቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ናቸው። በደቡብ ሱዳን ሪፐብሊክ ያለውን ግጭት ለማስቆም የተያዘው የስምምነት ሰነድ ላይ ሁለት ጠቃሚ ነገሮች አሉ። እነርሱም የጋራ የክትትልና የግምገማ ኮሚሽን፣ የተኩስ አቁም እና የሽግግር የጸጥታ መዋቅር ክትትል ናቸው። በዚህ መሰረት የኢጋድ አባል አገራት መሪዎች ካደረጉት ውይይት በኋላ እጅግ ከተከበሩ የአፍሪካ መሪዎች አንዱ የሆኑትን የቀድሞ የቦትስዋና ፕሬዚዳንት ፌስተስ ሞሃየን የምክትል ኮሚሽኑን እንዲመሩ ሾሟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይህንኑ ተከትሎ ባወጣው መግለጫ የፕሬዝዳንት ፌስተስ ሞየን ሹመት በደስታ እንደተቀበለው አመልክቷል። ፕሬዝዳንቱ ጉልህ የስኬት ሰው መሆናቸውን ያስታወሰው መግለጫው ዓለም አቀፍ ባለሙያዎች ያሉበትን ቡድን በመምራት የደቡብ ሱዳን ስምምነት መተግበሩን ይከታተላሉ ብሏል። ዩናይትድ ስቴትስም ከእርሳቸውና ከሌሎች ዓለም አቀፍ አጋሮች ጋር በቅርበት ትሰራለች ሲል አስታውቋል። ትናንት በተከፈተው የጸጥታ ስብሰባ ላይ የተናገሩት ዋነኛው የኢጋድ አደራዳሪ አምባሳደር ስዩ መስፍንም እንደዚህ አይነት ድጋፍ ለፕሬዝዳንቱ እንዲደረግ ጥሪ አቅርበዋል። የሰነዱ ዋነኛ ፈራሚዎች፣ ጉዳዩ የሚመለከታቸው ሌሎች አካላት፣ የደቡብ ሱዳን ህዝብና የዓለም አቀፉ ማህበረሰብ ለጋራ የክትትልና ግምገማ ኮሚሽኑ ሊቀመንበር አስፈላጊውን ድጋፍ እንደሚያደርጉ ከልብ የመነጨ እምነቴ ነው። ኃላፊነታቸውን በብቃት እንዲወጡ ለማስቻል ሁሉም የደቡብ ሱዳን ወገኖች ይህንን እድል በመጠቀም ግጭቱን እንዲያስቆሙም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመግለጫው ጠይቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀደም ሲል መግቢያውን አሰምተናችሁ የነበረው ዘገባ ደርሶናል። የዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ በግዛው ታየ ላይ የፌደራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የስርዓት ፍርድ መስጠቱን የተመለከተ ነው። ፍርዱ በሌለበት የተላለፈበት ግዛው ታየ ሲጀመርም ሆን ተብሎ የህትመት ውጤቶቹን ለመዝጋት ታስቦ የነበረና ያለ አግባብ የተመሰረተ ክስ ነበር ብሏል። ሶሎሞን አባተ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ስምንተኛ ወንጀል ችሎት በዳዲሞስ የኢንተርቴንመንትና የፕሬስ ሥራዎች ድርጅትና በሥራ አስኪያጁ ግዛው ታየ ላይ ፍርዱን ትናንት ማሳለፉን ፋና ብሮድካስቲንግ ኮርፖሬት የሚባለው ተቋም ነው የዘገበው። በዘገባው መሠረት ድርጅቱም ሆነ ሥራ አስኪያጁ ከ203 ዓ ም ጀምሮ ክሱ እስከተመሠረተበት ጊዜ ድረስ ለአምስት ተከታታይ ዓመታት ኦዲት አለመደረጋቸውን የፌዴራል የገቢዎችና ጉምሩክ መስሪያ ቤት አቃቤ ሕግ የከፈተው የክስ መዝገብ ይናገራል። ስለሆነም ድርጅቱም ሆነ ግለሰቡ ታክስ የማጭበርበር ተግባር ላይ እንደነበሩ የተጨማሪ እሴት ታክስና የገቢ ግብር መሰወራቸውን፣ በዚህም ለመንግሥት መግባት የነበረበትን ከ800 ሺህ ብር በላይ ማሳጣታቸውን ክሱ እንደሚናገር ፋና ዘግቧል። አቃቢ ሕግ የሰውና የሰነድ ማስረጃዎችን ማቅረቡን ተከሳሹ ቀደም ሲልም አመፅ በማነሳሳትና መሰል የሽብርተኝነት ወንጀሎች ክስ ተመስርቶበት በ50 ሺህ ብር ዋስ ከተለቀቀ በኋላ መሰወሩንና የክስ ሂደቱ ተከሳሾቹ በሌሉበት እንዲቀጥል ፍርድ ቤት መወሰኑን ዘገባው አትቷል። ፍርድ ቤቱ ትናንት ረቡዕ ጥቅምት 10 2008 ዓ ም ባስቻለው ችሎት በድርጅቱ ላይ የ200 ሺህ ብር ቅጣት ሲጥል ስራ አስኪያጁ ግዛው ታየ በ18 ዓመት ጽኑ እስራትና በ100 ሺህ ብር የገንዘብ ክፍያ እንዲቀጣ ፈርዶበታል። ይህንን ዜና ይዤ ለግዛው ታየ ያለ ያለበት ደውያ አግኝቸዋለሁ። ለመሆኑ ፍርዱን ሰምቶት ይሆን? አዎ፣ ትናንትና። ሰሞኝ በነገራችን ላይ ክፉ መጀመሩንም ሂደቱንም አላቅም። መካከል ማላቅም ሲሆን ምሳሌ ሰምቻለ። ትናንትና ምንም የሰማኸው ነገር አልነበረም። ከዚህ በፊት ምንም የሰማት ነገር የለም። አንድ ተከሳሽ ከፋኮ ቢያንስ በሚዲያም ይነገራላል። እስካሁን እንደሰማ ነው፣ ግን ምንም የሚዲያም በሚዲያ የሚሰማት ነገር የለም። ከዚህ በፊትም በግብር ጉዳይ ማስጠንቂያ ስክርን ማለቅም ምሳሌ ብቻ ነው የሰማ ምን ይላል ክሱ ተከሳሹ አመፅ በማነሳሳትና መሰለ ሽብርተኝነት ወንጀሎች ክስ ተመስርቶበት በሃምሳ ሺህ ብር ዋስ ከተለቀቀ በኋላ ተሰውረዋል ይላል ክሱ ከአመት በፊት የሆነ ነው ከአመት በማነሳሳት መንግስት ንታይ ለመገልበጥ በሚል ስስር እንደውም እኔ ነኝ የቀረብኩት የሚያው ሂደቱን ከአስር ሺህ በላይ ከአምስት ሺ በላይ ዋስትና ማስከበር ሲሚ ወቅ ብለን ቀረብን ቀረብ በጣም ሀምሳ ሺ ብር አሁን ዋስትና ከዛ የሌሎቻችንም የሁላችን ይመጣ አወቅን በሀምሳ ሺ ብር ዋስትና ወጥ እና ሀምሳ ሺ ብር ከተባል ትፈርዱ ስንት እንደሚሆን አስበው ከዛ ወታልኛ ሀያ ቀን በሰረ በአንድ ል ከምናምቀን ብቻ እነሱ ወሰኑብን ያኔ በሀምሳ ሺ ብር ዋስትና ወጥ ይቻለን የዛን ሰዓት ማለት ነው። ከዛ ሶስት አመት ከሶስት ወር አሉ ሀምሳ ሺ ብር ተብሎ ሶስት አመት ከሶስት ወር ስትባል ግራ ይገባ ነበር። ለካ እዚ ጋ የተዘጋጀ ነው ነበር ሌላ አሁን አረጋገጥ አስራ ስምንት አመት ሲሆን ለካ በሶስት አመቱ ተገባ በኋላ እዛ አስራ ስምንት አመት እያዝ ነበር ማለት ነው። እንግዲህ ገሌ እንዳይገባኝ። አሁን ለመሆኑ ድርጅቱ ለአምስት ዓመታት ኦዲት አልተደረገም የሚለው የአቃቢ ህግ ክስስ ምን ያህል የተጨበጠ ነው? ማስረጃስ አገኘሁ የሚለው ከየት ነው? አንደኛ ደረጃ ንግድ ፈቃድ አሱበት እየሰራ የነበር ግለሰቦች ነው። ለዛውም ቴልቢሲ የሆነ ማለት ነው። ቴልቢሲ የሆነ ደግሞ ኃላፊነቱ የተወሰነ የግል ማህበር ማለት ነው። አዎ እንደዛ ስትሰራ የሂሳብ ባለሙያ ግድ ያስፈልጋል። አምስት ዓመት አለን በነገራችን ላይ የሰራ ነው ተሰስተዋል አራት ዓመት ሁሉ ንግድ ፍቃድ ታደሰልን የሰራ ነው። ንግድ ፍቃድ ሲታደስልን ዜድ ሪፖርት እንኳን አንድ ቀን በተነሳ ምን እንደሚያጋጥምት አቅዋለ ወይ ደግሞ ሰምተ የሆነ ኢትዮጵያ ውስጥ አንድ ቀን ዜድ ሪፖርት አብራ ሰርቶበች ችግር ይፈታል። አራት ዓመት ያለ ንግድ ፍቃድ ተሰርቷል ብሎ ማሰብ ዝና መድራሱ ይፈዳል ታለ ስለሆን ማያሳምን ክስ ነው። ያለ ንግድ ፍቃድ ሳይሆን ኦዲት ተደርጎ አያውቅም ነው የሚሉት፣ እና በዚህ ምክንያት የተጨማሪ እሴት ታክስ ታክስና የገቢ ግብር እንዲሰወር አድርጓል ድርጅቱ ነው የሚለው እሱንም እኮ ሰለሞን

ግዛው ታየ ቀደም ሲልም ለአመፅ በማነሳሳትና በሽብር ተከሶ በሀምሳ ሺህ ብር ዋስ ተለቆ እንደነበርና ከዚያም መሰወሩን የፋናው ዜና መጠቆሙን ቀደም ሲል አንስተናል። እኔ መጤቱ ሥራ አስኪያጅ ነኝ፣ ያ ሎሚ ማለት ነው።

ያለብን መስራት ያለብንም የሰራ ነው። ዋና አዘጋጁ የተለየ ሰው ነበረ በዚያን ጊዜ የሁሉም መጽሔት ዋና አዘጋጅ የተለየ የተለየ ሰው ነው። ሰለሞን የተከሰሱት ስድስቱ ዋና አዘጋጅና ባቄ የተለያዩ ሰዎች ናቸው። ለመሆኑ ምንድን ነበሩ እነዛ ጽሁፎች? ወይም አንድም ጽሁፍ ከሆነ ምንድን ነበረ? ለዚህን ያህል የማነሳሳትና የሽብር ወንጀል ተብሎ ክስ ያስመሰረ አንደኛ ጽሁፍ በሰኳኝነቱ አቸ የማይገኝበት የሚዲያ መዳር ኢትዮጵያ ፕሬስ ሁኔታ ያለበት ነው። ትርጉም ነው። በነገራችን ላይ እንግሊዛዊ ሂደት እንት እየጨለመ እንዳለ እየወደቀ ስለለ አርኪ ሁኔታ እንዳለ ልንገልጸው አንደኛው ሁለተኛው የአሸባሪነት ፈርቶች ይልና እነ እስክንድር እየታሰሩት በሙሉ አሸባሪዎች አይደሉም እስክንድር ሲሸፍ ነው የታሰረው የሚል ነው ሀሳብ ያለው ሶስተኛው ደግሞ ክስ ኢህአዴግ የሽብርተኝነት መመዘኛው ምንድን ነው የሚል ነው እሱም ስለ እነ አቡበከር ነው ስለ ሙስሊማ ማህበረሰቦቹ ማለት ነው መመዘኛው ከፍ ያለ ሰው ህዝብ መሀል መደመት ይቻለፍ በብሰው ያጠፋሉ ነው አንድ በእስክንድር አንድ በሙስሊሞች ጉዳይ በእነ አቡበከር አንድ ደግሞ በፕሬስ ጉዳይ የተከሰሱ ታስረ ነበር ተከስሼ በዋ ተውን ፍሬት ያደረገ በሆኒ ወደ ዋስና አምሳ ሺህ ብር ተባለ በዋስ ወጣሁ በአንድ ወር ከአስራ አምስት ቀን ውስጥ ነው የፈረዱብኝ በነገራችን የዚህ ያነገር ነገር ግን በተጻፉ ጽሁፎች ሁሉ አምንባቸዋለሁ የጻፉ ጽሁፎች አምንባቸዋለሁ ነው መጠየቅ ካለብኝ በመጠየቄ ቅቤታ የለኝም እንደው አለን የሚሉት ግን ለምን አይፈጽሙትም ለምን አይተገብሩትም በሚል ነው እንጂ በተጻፉ ጽሁፎች ነው ሁሉ አምንበታለሁ እንግዲህ አሁን በአንተ ላይ የአስራ ስምንት ዓመት ጽኑ ስርዓትና የመቶ ሺህ ብር ቅጣት በዳዲሞስ የኤንተርቴንመንት የኢንተርቴንመንትና የፕሬስ ስራዎች ድርጅት ላይ የሁለት መቶ ሺህ ብር ቅጣት ተፈርዷል ምንድን ነው የምታስበው ግዛው ሰለሞን፣ ምን መሰለህ እዚህ ጋር የሚገርመኝ ነገር የዛሬ አመት ዳዲሞስ ኢንተርትሬት ስራዎች ያለን ግዛው ሶስታኖ ከሶስቱ እንዲታሰር አልቋል። ሶስቱ ነው ምን ግዛ ሲለ ምክንያቱም ተወርቷል። የዛሬ አመት ድርጅት እንዲታገድ ተደርጓል። አሁን የታገደ ድርጅት የተወረሰ ድርጅት እንዲ ሁለት መቶ ሺህ ራምት አመስረው እዛ በኩ ከአመት ንጭ ጉዳዩ አልቋለዛ እኔ ምን ማለት እንደሆነ ራሳ አይናበቡ የስራቱ ዝርከትነት ነው የምታየው። አይከታተሉም፣ ሚዲያውን ራሱ አይከታተሉም። ሁለት መቶ ሺህ የተዘጋ የዛሬ አመት የተዘጋ ድርጅት አሁን ሁለት መቶ ሺህ ከፍላሉ እንዴ? ታግበ የባንክ አካውንት ተዘግቶ ምን ተብሎ ያለቀ ድርጅት እንዴት ነው አሁን ሁለት መቶ ሺ የሚከፍለው? ስለዚህ እኔን ምን ይሰማል ክፍል ያው ማለት አይገባኝም ነው ምንም አይገባኝም ነው። እዛ ጋ የዛሬ አመት ተፈርዷል። የዛሬ አመት ተወስኗል። ተነጥቋል። ቢሮ ታሽጓል። አካውንት ተዘግቷል። ባቤቸው ሸሽተው ወጥተዋል። ከዚህ በኋላ ሁለት መቶ ሺ ወይ ሶስት መቶ ሺ ያለብህ አስራ ስምንት አመት ምና ማለት ምን ማለት ነው? እንዴት በዚህ አስተያየት መስጠት ይቻላል? እነሱ ምንም እየሰሩ ለማያውቁ ነገር። ለመሆኑ ወደ ሀገር የመመለስ ሀሳብ አለህ ግዛውን ወዳዴት አምላክ አረን ደግሞ ማሳቤ ለኝ። እንዴት ሀያ አንድ አመት እኮ ነው የተፈረደብኝ ሀያ አንድ አመት ማለት እ እሱ ብሎ ማሰብ እራሱ ደስ ይላል። አሁን ባለህበት አካባቢ ስጋት የለህም እንዴ? በጣም አለ እ ስጋትና በጣም አለ። የስጋት ምንጭ አያን የተባለ ድርጅት ነው እንግዲህ ትናንትና የፈረደውን እንኳን አንዳርጋቸውን ጠልጨት ደግሞ አፍሮ ታይምስ እንዳልኩ በሌላ ቶማስ ነበር አልነገርኩም። ና እዛ ላይ ስለ አንዳርጋቸው ጽጌ በጣም ፈርተን ነበር። እንግዲህ አንዳርጋቸው ጽጌን እንደግማለን ብለው ካሰቡ አላውቅም። በጣም ዜናሉ እዚያ ግን መታያቱ ዝለፍፍነታቸው ነው የምታየው። አለቃው ማን እንደሆነ እንኳ ማታቅበት ና ያስፈራራሉ፣ ይዘታሉ። ያው እና መቻል ነው ማለት፣ ምን ታደርጋለህ? ግዛው በሚያውቃቸው አካባቢዎች መሰል ክሶችና ፍርዶችን በመፍራት የተሳደዱ ከአርባ በላይ ኢትዮጵያውያን ጋዜጠኞች በከባድ ችግርና በረሀብ እየተንገላቱ እንደሚገኙ ግዛዋጭ አውቶኛል። ወደ መጨረሻው የዘገባ ርዕስ እናልፋለን። በኬንያ የባህር ዳርቻ በሀገር ማስጎብኘት ሥራ የተሰማሩ ሰዎች ዩናይትድ ስቴትስ በአብዛኛው የጠረፉ አካባቢዎች ላይ ጥላ የቆየችውን የጉዞ እገዳ ለማንሳት የደረስበት ውሳኔ አስደስቷቸዋል። እገዳው የዩናይትድ ስቴትስ መንግሥት ሠራተኞች ጠረፉን እንዳይጎበኙ ይከለክላል። በተመሳሳይ የአገር ጎብኚዎችም ወደ አካባቢው እንዳይሄዱ ይመክራል። የአሜሪካ ድምፁ ጂል ክሬግ ከናይሮቢ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል። የኬንያ ባህር ዳርቻ የተዋቡ መዝናኛዎች አሉት። ምርጥ ምግቦች ይስተናገዱበታል። ማረፊያ ቤቶቹ ግሩም ሲሆኑ፣ የአየር ጠባዩም ተስማሚ ነው። ሆኖም የነውጠኛው የአልሻባብ ቡድን ጥቃቶችና የወንጀል ስጋቶች የአካባቢውን የቱሪዝም አገልግሎት ባያሌ ጎድተዋል። አሁን ግን ዩናይትድ ስቴትስ ከማሊንዲ ከተማ ጀምሮ ወደ ታች ኬንያ ከታንዛኒያ ጋር እስከምትዋሰንበት ድንበር አቅራቢያ ድረስ በአብዛኛው የባህሩ ዳርቻ የጉዞ እገዳውን አንስታለች። እገዳው አሁንም እንዳለ እንዲቆይ የተደረገው ግን ወደ ላሙ ደሴት በሚደረገው ጉዞ ላይ ነው። የላሙ ደሴት በህንድ ውቅያኖስ ላይ የሚገኝ ሲሆን ሌላ ምርጥ የቱሪስት መስህብ ነው። ስለ ጉዞው እገዳ መነሳት በኬንያ ናይሮቢ የዩናይትድ ስቴትስ ኤምበሲ የፕሬስ አታሸዋ ቲፈኒ ማክግሪፍ ያስረዳሉ። እገዳውን ያነሳንበት ምክንያት አለ። አሁንም በመላ ኬንያ የሽብርና የወንጀል ስጋቶች ያሉ ቢሆንም ከማሊንዲ በስተደቡብ ባለው የባህር ዳርቻ አካባቢ የኬንያ መንግስት በወሰዳቸው አዎንታዊ እርምጃዎች ምክንያት ጸጥታው በጣም ተሻሽሏል። ለእገዳው መደረግ ምክንያት የሆኑት ችግሮች በአሁኑ ጊዜ የሉም ብሪታንያም በዚያው አካባቢ ጥላ የቆየችውን የጉዞ እገዳ ባለፈው ዓመት ሰኔ ማንሳቷ አይዘነጋም። የኬንያ ቱሪዝም ፌዴሬሽን ዋና ሥራ አስኪያጅ ሱዛን ኦንጌሎ ከዚህ የተሻለ ያስደሰታቸው ነገር እንደሌለ ተናግረዋል። ስለ ሁኔታው ላስረዳችሁ። የተደረሱት ውሳኔዎች የአካባቢውን ምጣኔ ሀብት በጣም ያሳድጋሉ። ምክንያቱም ካለፈው ዓመት ሰኔ ወር በፊት ያለውን ሁኔታ ብናይ በባህሩ ዳርቻ የነበረው የቱሪዝም እንቅስቃሴ ፈጽሞ የሞተ ነበር። ሰኔ ላይ ብሪታንያ የጉዞ እገዳዋን አነሳች። አሁን ደግሞ ዩናይትድ ስቴትስ ተመሳሳይ እርምጃ ወሰደች። በመሆኑም የሀገር ጎብኚዎችን በብዛት ወደ አካባቢው ይመልስልናል። ኦንጌሎ እንደሚሉት የባህር ዳርቻውን አካባቢ ምጣኔ ሀብት የሚያንቀሳቅሰው ሞተር ቱሪዝም ነው። የባህር ጠረፉን አካባቢ ምጣኔ ሀብት በከፍተኛ ደረጃ የሚደግፈው ቱሪዝም ነው ማለት እችላለሁ። በምንም አይነት ከሌላ ነገር ጋር ማወዳደር አይቻልም። ከሁሉ አስቀድሞ የዩናይትድ ስቴትስ የጉዞ እገዳ በቅድሚያ የጎዳው በይፋ ወደ አካባቢው መሄድ የተከለከሉትን የአሜሪካ መንግሥት ሠራተኞች ነው። ሀገር አስጎብኚዎች የሚሉት ግን እገዳው ቱሪስቶችንም አስበርግጓል። ምክንያቱም በጉብኝት ላይ ባሉ ጊዜ የሚገዙትን የደህንነት ዋስትና ማግኘት ባለመቻላቸው ነው ይላሉ ሞሐመድ ኦማር። ከሞምባሳ ደቡብ ዲያኒ ያለውን ሌፐርድ ሬዞርት እንድ ስፓ የተሰኘውን የመዝናኛ ስፍራ ያስተዳድራሉ። ነገሩ ምን መሰላችሁ? አብዛኛው የዓለም ሕዝብ የሚያየው እንግሊዝ እና አሜሪካ የሚወስዷቸውን እርምጃዎች ነው። ምንም እንኳ ብዙ ሀገሮች የጉዞ ገደብ ባይኖራቸውም እነዚህ ሁለቱ የዓለም መንግስታት የሚወስዷቸውን እርምጃዎች በመከታተል ራሳቸው ድምዳሜ ላይ ይደርሳሉ። አንድ የሌላ የዲያኔ ሆቴል ሥራ አስኪያጅ ሲናገሩ ደግሞ በአካባቢው የጸጥታ ጥበቃ ችግር አለ በሚልና አብዛኞቹ የውጭ ሀገር ዲፕሎማቶችና የተባበሩት መንግሥታት ድርጅት ሠራተኞች የጉዞው እገዳ የተመለከታቸው በመሆኑ ንግዳቸው በከፍተኛ ደረጃ መክሰሩን አስረድተዋል። ባለፉት 18 ወራት ብቻ ንግዳቸው 80 በመቶ መቀነሱንም ተናግረዋል። ምንም እንኳ ይፋ የጉዞው እገዳው ቢነሳም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዜጎቹ በኬንያ የሚያደርጉት ጉብኝት አደጋ ያለው መሆኑን የመከረበት ማስጠንቀቂያ ግን እንዳለ ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሮግራማችንን እየመራችልን የምትገኘው ብርሃን ኃይሉ ነች። አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበ ነን። አሁን አድማጮች፣ የእናንተ አስተያየቶች ወደሚስተናግዱበት ክፍለ ጊዜ ላይ ደርሰናል። ሰላም ጤና ስትል ሊቤዎች እንደምን አላችሁ? ትናንትና የእስክንድር ነጋን ሽልማት በማቅረባችሁ እጅግ በጣም ደስ የሚል ነው። ነገር ግን ኢትዮጵያ ውስጥ ያለው አፈና ሰው ሀሳቡን በመግለጹ ብቻ አስራ ስምንት አመት ታስሮ በስቃይ መማቀቁ ቤተሰቦቹ ያሉበት ሁኔታ እጅግ አሳዛኝ ነው። ባለቤቱንም ማቅረባችሁ ማናገር አንደኛው ክፍለ ዘመን የሚፈጸመውን ኢትዮጵያ ውስጥ ያለውን እጅግ ዘግናኝ አጸያፊ ስራም ኢትዮጵያ በምን አይነት ሰዎች እጅ እንዳለች እና በጣም አሳሳቢ ስለሆነ በእውነቱ ትልቅ እጅግ ስራ ልትሰሩበት ይገባል። የሙያም አጋራችሁ ነው እና ይህን ገንቢ ሀሳብ ለማቅረብ ነው። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ባባይ ጠናስጥልኝ ወይስ ኦፍ አሜሪካ አዘጋጆች እንደምን አላችሁ? ደህና ናችሁ ወይ? ዘመን አለን ከጃክሰን ብል በአጋጣሚ ግን አሁን ቋሚ ከተመራችሁ ያለሁኝ ጊዜ እሳተፋለሁ። በምታደርጉት ሁሉ በጣም እደሰታለሁ። ሰዎች የሚፈልጉትንና የሚሰሙትን የተሰማቸውን መግለጽ የሚችሉበት መድረክ ስለተከፈተ ምስጋና ይገባችኋል። አቀራረባችሁም ደስ ይላል። ዛሬ ስለ አስተያየት መስጠት ወይም ተቃውሞ የሚሆን መደገፍ አይደለም። ባለፈው ሳምንት ኦክቶበር አስራ ስድስት ያስተላለፍኩት አንድ ሜሴጅ ነበረ። በአጠቃላይ እኔ ያስተላለፍኩት ሳይሆን የተቆረጠ ወይም የተቀነጨለ በመሆኑ ሀሳብ የተላለፈውን ለሰዎችም ሊያስተላልፍ የማይሞር የተጨናገፈ ሀሳብ ሆኖ ስላገኘሁት እንዴት ሊሆን እንደቻለ ቢታወቅ ጥሩ ነው። የዚህ አይነቱ ተግባር እናንተ የምታደርጉት ለህብረተሰቡ እስካሁን ድረስ እንደማየው ጠቃሚና አስፈላጊ ነው። ሀሳቦች ግን ሙሉ በሙሉ ካልተላለፉ አንዳንድ ሰዎችን ቅር ስለሚያሰኝ ቢታረም እላለሁ። አመሰግናለሁ። ደህና ሁኑ። ቼሎ ቪኦኤዎች እንደምናችሁ ደህና ናችሁ ሆይ? ብዙ ጊዜ ፕሮግራማችሁን እከታተላለሁ ግን አልፎ አልፎ ነው አስተያየት የምሰጥ። አቅርባችሁ አታውቅም። ለማንኛውም ግን ኦሮምኛ የመግባቢያ ቋንቋ የፌዴራሉ ይሁን የተባለው የተነሳው ጉዳይ በአንድ ምሁር ለምን እንደሆነ ሰውን ገብገብ አድርጎት አላላቅም። እስኪ ከተለያየ እንደው ኔጌቲቭ ካልሆኑ ሰዎች ያገኛችሁት ካላቀርቡ አመሰግናለሁ። አለምናት ከሲያደርስ አስተያየቶቻችሁን የላካችሁልንን አድማጮች እናመሰግናለን። ሌሎቻችሁም እንዲሁ የስልክ ቁጥሩን ላስታውሳችሁና፣ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን ላኩልን። አሁን ወደ ሁለተኛው ክፍለ ጊዜ እንሻገራለን። የባህል መድረክ ይቀድማል። አዎ የዚህ ፕሮግራም አዘጋጅና አቅራቢ ቆንጅት አጠገባችን ፈንጠር ብሎ ተቀምጧል። አሉላ ወደ ዛሬው ዝግጅት ብትመራን። አመሰግናለሁ። አዲሱ የምሽቱ እንግዳችን ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በስነ ጥበብ ፍልስፍናና ሌሎች ርዕሰ ጉዳዮች በሚሰጧቸው ከፍ ያሉ ግምት የሚቸሩ አስተያየቶቻቸው የሚታወቁት መጋቤ አዲስ ሸቱ አለማየሁ ናቸው። አንዳንዴ እንደሚቀናን በራዲዮ መጽሔት እንደምናደርገው ተስማሚነቱን የፕሮግራሙ ሁኔታ አያይዘን በአንተ ፕሮግራምና በእኔ ፕሮግራም ባህልና ማህበረሰብ እንደምናደርገው የባህልና ማህበረሰብ እንግዳ ሆነው ዛሬ የቀረቡት መጋቤ አዲስ ሸቱ በእሁዱ ፕሮግራማችን በስፋት የሚቀርቡ ናቸው። ታዲያ የምጥን ወጋችን ትኩረት ለዛሬ ሐሳብ ነው። መጋቤ ሐዲስ እሸቱ ስለ ጥበብ በተናገሯት አንዲት አረግ ነው የምንደረደረው ጥበብ የዓለም መስኮት ብለውታል መጋቢ አዲስ። ብዙ ጊዜ ስለ ሀሳብ ሲያነሱ እሰማ አለሁኝ። ከዚህ ቀደም ባደረግናቸው ቃለ ምልሶችም ጎልቶ የወጣበት በሌሎች በሚሳተፉባቸው መድረኮችም የሀሳብን ትልቅ ተጽዕኖ አድራጊነት እንደ ሀሳቡ ምንነትና እስኪ ስለ ሀሳብ እናወራ። ትልቁ አሜሪካ የትልቅ ሀሳብ ውጤት ናት ብዬ አምናለሁ። ቴክኖሎጂው ጠቅላላ የትልቅ ሀሳብ ውጤት ነው ብዬ አምናለሁኝ። ሰው አስተሳሰቡ ከተቀየረ ንግግሩ ይቀየራል ንግግሩ ከተቀየረ ስራው ይቀየራል። አሁን በቤስያንም ስትመጣ በሐልዮ በነቢብ በገቢር የተሰራውን ኃጢአት እግዚአብሔር ይፍታ ነው የሚባለው። ለውጥ የሚጀምረው ከሀሳብ ነው። ሀሳብ ንግግርን ይወልዳል። ንግግር ደግሞ ተግባርን ይወልዳል። እንግዲህ ተግባር የሀሳብ የልጅ ልጅ ነው ማለት ነው በተዘዋዋሪ መንገድ እና ስለዚህ አስተሳሰብ ከተለወጠ አመላከት ከተቀየረ፣ ነገሮቹ ይለወጣሉ። ቅድም እንዳልኩት ዛሬ በልጽገዋል። ዓለምን በፖለቲካ በኢኮኖሚ፣ በተለያየ መንገድ እየመሩ ነውና ከፊት ተሰልፏል የምትላቸው ሀገሮች በእውነት የትልቅ ሀገር ውጤቶች ሳይሆኑ የትልቅ ሀሳብ ውጤቶች ሰዎች ሀገር ዛሬ እናንተ ያላችሁባት እኔም ዛሬ አሁን ነገ መለቃት አሜሪካ የነ ጆርጅ ዋሽንግተን የነ አብርሃም ሊንከን የትልልቆቹ ሰዎች ሀሳብ ጭማቂ ናት ብያምናለሁ። ስለዚህ አስተሳሰብን ለማሳደግ መሰራት አለበት ብያምናለሁ ምናለሁ እና በዚህ ምክንያት ብዙ ጊዜ ሀሳብ ላይ የማተኩረው ኔ እንዲያውም ምን ብያስባለሁ አስባለሁ። እንደው ከመጣው ዘንድ አሁን ምዕራባዊ አስተሳሰብ አለ እንደምታውቀው፣ የእኛ አስተሳሰብ አለ። በጣም ወለል አድርጎ ሀሳብን መክፈትም ወንጀል ነው ጥርቅም አድርጎ መዝጋትም ልክ ነው ብዬ አላምንም። ምን ማዳቀር የሚባል አሁን ለምሳሌ የውጭ ከብቶችና የሀገር ከብቶች እየተዳቀሉ ከእኛ ሀገር ጣፋጭነት ከውጩ ብዛትን ወስደው ጥሩ ኮርማ፣ ጥሩ በሬ፣ ጥሩ በግ እንደሚሆንራት ይቻላል። እኔ ደግሞ አስተሳሰባችን አዳቅ ነው፣ ወፍራም ሀሳብ አንወልድም ወይ? ከመራቧ መውሰድ ያለብን ነገር መውሰድ የለብንም ወይ? ሙሉ በሙሉስ መውሰድ ያለብን ወይ? የሚያግባባ ነው ጋር የራስን በወጉ ይዞ የትኛው መሻሻል ይችላል፣ የትኛውን መውረስ፣ የትኛውን የእኛ ማድረግ እንችላለን የሚለው መንገድ ምናልባትም ጥሩ መንገድም ይመስለኛል። የትምህርት የሃይማኖትና የኪነ ጥበብ ዓላማ ይህንን የውጩን ስልጣኔ በሀገር ልክ ቀዶ ሰፍቶ ማልበስ ይመ ይሄን ነው የሀሳብ ነገር እንግዲህ፣ ለብዙዎች ቅርብ ነው። በቀኑ የምናረጋቸው ነገሮች በሙሉ ቀደም ብለውን እንደጠቀሱት ከሀሳብ ነው የሚነሱት። ና ሀሳብ ወደ አንድ ፍሬ እስኪለወጥ ባለበት መንገድ ውስጥ ብዙ ይጓዛል። ና በጎም ይሁን መጥፎ የሚመጣው ውጤት የሀሳብ ወደ ድርጊት ከመቀየሩ በፊት በዛ ሰው ልቦና ውስጥ ማደር አለበት። ሀሳብ በአእምሮ ውስጥ በህሊና ውስጥ እያለ አንድ ሰው ባሰበው ነገር ብቻ ተጠያቂ አይደለም ና ድርጊት ካልተከተለ የፍሬውም ባለቤት አይሆንም። ድርጊት ካልተከተለ ና እስኪ ይሄን አጥብቀው የሚያዩት ምናልባትም የህይወትን ደረጃ የህይወትን መንገድ ሊያሻሽል ሊበጅ ይችላል። እንጠቀምበት እንችላለን። ሀሳብ ነው መሰረቱ ያሉትን ተዘዋውሮ ከተመለከቱባቸው አካባቢዎችም ባህሎች አንጻር ሰዎች የሌላውን ሀሳብ እንዲያዩ እንዲመረምሩ ለማድረግ ሀሳብ መፈቀድ አለበትም ና ሰው የራሱን ሀሳብ መግለጽ መቻል አለበት ና እስኪ ከኛ ባህል ና ተዘዋውረው ከተመለከቷቸው አካባቢዎች ጋር በመጀመሪያ ደረጃ ቅድም ሀሳብ በራሱ ማንም ሰው ያስባል። ዝም ብለው ተነስተ ተቀመጠ የምታስባቸው ሀሳቦች አሉ። እነዚህ ሀሳቦች ግን የሚያስቡ ጭንቅላት ቢሆንም፣ ጭንቅላት ደግሞ ከውጭ በሚገኙ ጥረቃዎች የበለጠ ሀሳቡ መዳበር አለበት ብያምን አለሁ። እኔ የንባብ የትምህርት የእውቀት የኪነ ጥበብ የስነ ጽሁፍ የእምነት እና ማሰብ በራሱ በቂ አይደለም ብያምን አለሁ። ለዚህ እንደው በቀደም አንድ ሌላ ፕሮግራም ላይ እየተናገርኩት ነበረ። ታላቁ ሊቅ ዮሐንስ አፈወርቅ ወርቅ እንደ መቼም ስለ ዮሐንስ አፈወርቅ በጣም ብዙ ጊዜ ነው የምናገረው። ብዙ ሰውም አጢኖታል ብዬ አላምንም መቼም በኢትዮጵያ ቤተክርስቲያኔ ቤተክርስቲያን ሊታነጽላቸው ጽላት ሊቀረጽላቸው ይገባቸዋል ተረስተዋል ከምላቸው ትልልቅ ሰዎች አንዱ የዮሐንስ አፈወርቅ ነው ብዬ አምናለሁኝ። ይሄ ሊቅ በጣም የግሪክን ፍልስፍና መጀመሪያ ያጠና፣ በኋላም የግሪክን ፍልስፍና በክርስትና አጥምቆ ለወንጌል ስብከት እንዲመች አድርጎ ያስተካከለ ትልቅ ሊቅ ነው እና ይሄ ሊቅ ተግሳጽ የሚባል ድርሰት አለው። ከብዙዎቹ በጥቂቱ ማለት ነው። እዛ ተግሳጽ ላይ በአምስተኛው ተግሳጽ ላይ ምን ይላል? ስለ አይምሮ ነው የሚናገረው። ይሄ አይምሯችን ራሳችን የሸፈነው አጥንት በጣም ጠንካራ አጥንት ነው። አሁን በኋላ ሐኪሞችን ጠይቄ እንደነገሩኝ ሰውነታችን ከሚሸከም ከቅልጥማችን ቀጥሎ በጣም ጠንካራ የሚባለው አጥንት የጭንቅላታችን ነው። እና ሊቁ ይሄን ወስዶ ምንድን ነው የሚለው ስመናና ልምሉ ሞት በግዘ ጠባይ ወበንተዝ ተከና ሊሆ ክበበ አጽብ ዘይከድኖ ይህ ወደ አማርኛ ሲመለስ ናላችን ውስጥ ያለው ይሄ ማሰቢያው መካነ እውቀት ይሄ ውስጡ ያለው ልህሉህ ነው ወይ እንደ ፈሳሽ ነገር ነው እንደ ሊጥ ነገር ነው ማለት ነው። ያንን ፈሳሹን ልህሉውን ነገር ለስላሳውን ነገር በጠንካራ ጥንት ገነባው እግዚአብሔር። ምክንያቱም ይሄ በጠንካራ ጥንት የተገነባው ጭንቅላት በጣም ዓለምን ሊያወድምም ሊያለማም ሊንድም ሊክብም የሚችል ዓለም ላይ ለውጥ ሊያመጣ የሚችል ጭንቅላት ነው። ይህንን ጭንቅላት ይላል ሊቆ ዮሐንስ አፈወርቅ። ይሄ የመጥፎም ነገር የጥሩ ነገር ምንጭ የሆነውን ጭንቅላት በጆሮ በኩል በሚገባ ነገር መገንባት ያስፈልጋል። ምክንያቱም እጃችን፣ እግራችን፣ አይናችን፣ ጆሮችን የሚያከናውኑት የአይምሮችን ውጤት ናቸው። ለምሳሌ ሰው ሂዶ በቦክስ የሚማታው እጁ ስለፈለገ አይደለም፣ አይምሮ አውጥቶ አውርዶ መመታት እንዳለበት ከወሰነ በኋላ እጅ በቃ ጉዳይ አስፈጻሚ ነው። እንግዲህ ፍርድ ቤት እሰር ብሎ ካዘ በኋላ የፖሊስ ስራ ማሰር ነው መቼ። ስለዚህ ለአይምሮችን የምንመግበው ምግብ ለእጃችን፣ ለእግራችን እንቅስቃሴ ሁሉ ወሳኝ ነው ይላል ስለዚህ አስተሳሰብ በዛ በኩል ካደገ እኔ አሁን የምዕራቡን ዓለም ከማደንቀው የማንፈልጋቸው ብዙ ነገሮች አሉ፣ እንዳልኩ የማንፈልጋቸው ስልጣኔ የወለዳቸው ቅጥ ያጣ ነጻነትና ገደብ ያለፈ መብት የወለዳቸው የሰውን ማህበራዊ ኑሮ የሚያቀውሱ የሰውን ሕሊናም ነፍስንም ሊያቆሹ የሚችሉ ወንጀሎች እንዳሉ አምናለሁኝ። ከዛ ባሻገር ግን ምዕራቡ ዓለም አንባቢ ነው ሲባል እሰማለን፣ እናንተም ታውቁታላችሁ። መረጃ አለው፣ ስለምንም ነገር መረጃ ይኖረዋል። በዛ ምክንያት ሀሳብ ወፈረ ሀሳብ ወፍሮ ወፍራም ንግግር ተወለደ። የወፈረው ንግግር ደግሞ ወፍራም ሀሳብ ወፍራም ስራ ወልዶ ዛሬ በሁሉም ረገድ የሁሉም አለማስተሳሰብ ወደ ምዕራቡ ዓለም ነው የሚገሰግሰው። እንደምታውቀው አብላጫውን ተጽዕኖ ማሳደር መቻሉ ይታወቃል። የሀሳብ ነገር ካበቃለት ነው። መጋቤ አዲስን ዛሬ አግኝተን ከስቱዲዮ አምጥተን ለፕሮግራም ስናዘጋጃቸው ሰፊ የሆነ ሀሳብ ስላላቸው ችግር የለም። እዛ ጋር የተያዘ ነው የምጠይቀው። መጋቤ አዲስ መጋቤ አዲስን አሁን በስነ ስርአቱ አንቱን በእድሜ በጣም ታናሽ እንደሚሆነው ጥርጥር የለኝም። ግን በቤተ ክህነቱ በመንፈሳዊ ህይወት በጣም የጠለቀና ጥሩ እውቀት ያላቸው ሰው አርገንና ይና ሌሎች እንደሳቸው የቤተክርስቲያን አባቶችን አምጥተን እኩል ለማቆም እንቸገራለን። እኔ ይቸገራሉ። ለምን ብትል መጋቢያ አዲስ ህይወቱ በዓለማዊው በፖለቲካው በሌላ በተለያየ መንገድ ሰፊ ነው። አሁን አንድ ሰው ድንገት አይቶ መጋቢያ አዲስን መንፈሳዊ ናቸው ለማለት ሁሉም ጋር አሉ እና እንቸገራለን። ህይወቶም በመንፈሳዊ ህይወት ውስጥ ለመክተት እና በዛ ለመሰማራት ለሌላ አይነት ሙያ የተመቻቹ ሰው ነዎት የሚል ግምታል። አሁን አድማጮች፣ ከመንፈሳዊ ጉዳዮች አዋቂነታቸው በተጨማሪ በስነ ጥበብ፣ ፍልስፍናና ሌሎች ርዕሰ ጉዳዮች ላይ በሚሰጧቸው ከፍ ያለ ግምት የሚቸረው አስተያየቶቻቸው ከሚታወቁት መጋቤ አዲስ እሸቱ አለማየሁ ጋር የጀመርነው ወግ ተጀመረ እንጂ አልተቋጨም። የሰማችሁትን አዲሱ የሰነዘረላቸውን ጥያቄ ጨምሮ በተለያዩ ጭብጦች ዙሪያ የያዝነው ወግ በሁዱ የራዲዮ መጽሔት እንደሚጠብቃችሁ ከወዲሁ ለማስታወስ እወዳለሁ። ለአሁኑ ግን መጋቤ አዲስ እሸቱ አለማየሁን ለጊዜያቸው አመሰግናል። Gonzalo. የሐሙስ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ቀጣዩ ፕሮግራም ሳይንስና ህይወት ይሆናል። ልክ የፊታችን እሁድ 15 ቀን ኢትዮጵያዊው የ35 ዓመት ወጣት አስመላሽ ዘፈሩ ራሱ የሠራትን አውሮፕላን ይዞ ከመሬት ይነሳል። በተወለድኩበት የደቡባዊ ትግራይ አካባቢ ትናንሽ የእርዳታ አውሮፕላኖችን ሳይ በማደጌ ከሕፃንነቴ ጀምሮ የአውሮፕላን ፍቅር አደረብኝ የሚለው አስመላሽ በቤተሰቦቹ የስራ ጸባይ ምክንያት ወደ ሐዋሳ ሄደው እዚያ ነው ያደገው። እስኪ ቀሪውን ከአስመላሽ ከራሱና ከሰሎሞን አባተ ውይይት አድምጡ። በልጅነቴ ይወስኝ ነበር ሳድግ እኔ ፓይለት መሆን እንዳለብኝ እና ለምን በኋላ መሆን አልቻልኩም? ለምን አጭር ነህ ተብዬ ከኢትዮጵያ ኤርላይንስ ሪጀክት ተደርግ፣ ያለው ሜትር ከስልሳ ዘጠኝ ነኝ። ያስፈልገው ግን ፓይለት ለመሆን በኛ ሀገር ክራይቴሪያ ሜትር ከሰባና ከዛ በላይ ነው። ለትንሽ በጣም ለትንሽ አንድ ሴንቲሜትር ለመናገር ሜትር ከሰባና ሜትር ከስልሳ ለመለየት የከብዳሃል። በምታይበት የጣታችንን አንዷን ክፋይ ማለት ነው። ጸጉሬ እኮ ደርሷል በዛን ሰዓት። ጸጉርህን ሳይ ደግሞ ፎቶግራፍ ላይ ደህና አፍሮም ስለሆን ከዛ በላይም ሊሄድ ይችላል። ሁሌ እንደዛ ነኝ እና ጸጉሬ ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር ሰው ዝቅ ያደረገ ነበር በክራይቴሪያው ወቅት እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበረ ያችን ለማሟላት ጣማና ውልቃ ንትለካው በዛ ምክንያት ያው ሳሎን ወደ ፓይለት መሆን የነበረኝ ፍላጎት ሳሎን ቀረው ማለት በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪዬሽን አካዳሚ አልነበረ እንዳይሆኑ ማለት ነው አሁን በአሁኑ ሰዓት ሌሎች የግል አቬሽን አካዳሚዎች አሉ። ገንዘብ ካለ መማር ትችላለህ። በዛ ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቬሽን አካዳሚ ካልገባ የኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም። በእኛ ሀገር መቼ ነበር ያ የሆነው ኢትዮጵያ አየር መንገድ ማለት? የዛሬ አስራ አራት አመት አስራ አምስት አመት አካባቢ ማለት ነው። እሺ ከዛ በኋላስ ቀረህ፣ ወደ ስልጠናውም ሳትገባ ገባ። ለመሆኑ ለመሆኑ አይሮፕላን ላይ ወተህ ታውቃለህ? በአይሮፕላን በረህ ታውቃለህ? እስካሁን በርሬ አላውቅም። እስካሁን ድረስ እስካሁን ድረስ በርሬ አላውቅም። ግን በራሴ በራለሁ። በራሴ አይሮፕላን። አሁን ገና ልትበር ነው? መቼ ነው የምትበር ነው? በሀያ ስምንት ጥቅምት ሀያ ስምንት ዝግጁ ነች ለዛን ጊዜ አይሮፕላንህ? አዘጋጅቻታለ። እስቲ እንዴት ሰራሃት ንገረኝ። ምን ምን ጠየቀችህ? የሲቪል ኢንጂነሪንግ እውቀትህ ምናልባት ለዚህ ጠቅሞ ይሆን? ሲቪል ኢንጂነሪንግ ነው አደለም ያልከኝ? ሲቪል ኢንጂነሪንግንና ይሄንን ምን አገናኛቸው? ሜካኒካል ነው ይሄኛው። ጤና መኮንን ግራጁዌት ካረፍኩ በኋላ በ1996 ግራጁዌት ያደረኩት፣ ከዛ በኋላ አፋርም ከምግብ የጤና ጣቢያ ኃላፊ ሁለት አመት አገልግዬ ነበር። ከዛም በኋላ ወደ ሀዋሳ ሄጄ ወንድሜ ጋ እዛ ነበረ እሱ ጋር ቁጭ ብዬ ለመማር አስቤ ነበረ። ከዛ በኋላ እኔ አይሮፕላን ለመስራት ፍላጎት ስለነበረኝ ፓይለት መሆን ስላልቻልኩኝ ሰዎችን አማክርሉ ነበረ ምን ብማር አይሮፕላን ለመስራት ያስችለኛል የሚለውን። ከዛ በኋላ ሰዎች ሳማክር ሰዎችም አላመኑኝም፣ ያሾፋሉ እውነት ይሆን ስላልመሰላቸው። ከዛ ጤና መኮንን ስለው ከየትኛው ፊልድ ብማር አይሮፕላን መስራት እንዳለብኝ አላውቅም ነበር በወቅቱ። ከዛ በኋላ ሲቪል ኢንጂነሪንግ ጆይን አደረግኩ ማለት ነው። ማታ ማታ ቀን ቀን እየሰራሁኝ ማታ ማታ ሲቪል ኢንጂነሪንግ መማር ጀመርኩኝ። እዛ ላይ እንደውም ፈቃይ ነበርኩኝ። ሲቪል ኢንጂነሪንግ ላይ ሁለት አመት ከተማርኩኝ በኋላ ሳይሆን ሳይንሱ ከአቪዬሽን ሳይንስ ጋር አይገናኝም። የምማረው ስለ ኮንክሪት ነው፣ ስለ አፈር ነው። ስለዚህ ይሄ ሳይንስ ማቋረጥ አለ ብዬ ሁለት አመት ተኩል እንደተማርኩኝ ጊዜ ከምገድል ወደ ኢንተርኔት ማንበብ ተመለስኩኝና ወደ አዲስ አበባ መጥቼ ኢንተርኔት ማንበብ ጀመርኩ። ከሁለት ሺህ ወዲህ ነው እኛ ሀገር ኢንተርኔት የመጣው። ከዛ በፊት ግን ፌዴራል አቪዬሽን አድሚኒስትሬሽን የሚባሉ መጽሐፎች አሉ። ሜንቴናንስ ቡኮች የፌዴራል መጽሐፎች እነ አሜሪካ እነዛ መጽሐፎች እየፈለኩ አነብ ነበር። ያም በማድረግ ነው እውቀት ያገኘት። ሲቪል ኢንጂነሪንግ የተወሰነ ጠቅሞኛል፣ ለስትራክቸር ስትራክቸራል ዲዛይን ለማድረግ የአቪየሽን ሳይንስ ሳነብ ኢንጂነሪንግ ኦልሞስት ተመሳሳይ ስለሆነ ሳይንሱ ያንን ረድቶኛል አንደርስታንድ ለማድረግ። ሲቪል ኢንጂነሪንግ እየተከታተልክ እያጠና ያለህ ነጥብህ ሶስት ነጥብ ስምንት ነበር። ይሄ ቀላል አይደለም። እና እንዴት እንዴት ጥለልት ትወጣቻል? ሶስት ስምንት ስኮርስ አረግ የነበረው ከፍተኛ ውጤት ነው፣ ከፍተኛ ውጤት ነው። አሁን ለመሆኑ ስንት ጊዜ ፈጀብህችን አይሮፕላንህን ማነጽ? አምስት መቶ ሰባ ቀናት። አምስት መቶ ሰባ ቀናት ማለት ፕራክቲካሊ ጀምሬ እስከመጨርስ አብዬ እስከመጨረሳ ድረስ አምስት መቶ ሰባ ቀናት፣ ወደ ሁለት አመት አካባቢ ማለት ነው። አንድ አመት ከሰባት ወር ከሰባት ወር አካባቢ ምን ምን ጠየቀህ? ምንድን ነው ግብአቶቿ? ግብአት ከአብዛኛው ጣውላ አላት። ይሄ የአውስትራሊያ ጣውላ የሚባል አለ። ከአውስትራሊያ ሀገር ሚመጣ የተቀቀለ ጣውላ ነው። እሱን ተጠቅሜ ያለኝ፣ አልሚኒየም ተጠቅሜ ያለኝ፣ ጋርመን ተጠቅሜ ያለኝ ከዛ ደግሞ በጣም ጥቂት የሚባሉ ብረቶችን ተጠቅሜ ያለው። ጋርመንት ማለት የጨርቃጨርቅ ነገሮች ማለት ነው። ጨርቃጨርቆችን ተጠቅሜ ያለው ፕሮፖርቲያቸውን በመቀየር ቀላል፣ እንዲያውም ከአልምን የበለጠ ቀላል ናቸው ጋርመንቶቹ። ራስን የለወጥከው ባህሪያቸውን ሳይንሱን በማንበብ አንደርስታንድ አደረኩትና ያም ፕሮፖርቲ ያመጣሁት የሚፈለገው ያህል። ስለዚህ አንተው ትለውጣቸዋለህ ማለት ነው። እኔም እየለወጥኳቸው ማለት ነው። ስለዚህ ለዚች አይሮፕላን የሚሆኑ ግብአቶቿን የምትቀያይረው ነገር አለ ማለት ነው። አንተ በእጅ እየሰራ አይሮፕላኗን ከማነጽ በተጨማሪ የነበረኝ ገንዘብ መኪና እንኳን መግዛት አልችልም። እሱም የሚቀጥለው ጥያቄ ነበር። እሱ መቶ ስልሳ ሺ ብር አካባቢ ነው የነበረኝና ያንን አይሮፕላን ለመስራት ፈለኩኝ። ስለዚህ በጣም ኮስትዋይዝ የሆነች አይሮፕላን አላ፣ ወጪዋ በጣም ቆጣቢ የሆነች ግን ከዘመኑ ጋር ልትሄድ የምችል አይሮፕላን መስራት ነበር። ያንን ያጣጣምኩት ሳይንሱን ብዙ አመት ስላነበኩ ወደ አስር አመት ይሆናል ያነበኩት እና ያንን ለማድረግ የቻልኩ ህልሜን ለማሳካት ራሴን በራሴ ካፕቴን ለማድረግ የተቻለኝ ሁሉ አድርጌያለሁኝ ለምንድን ነው ጥቅምት ሀያ ስምንትን የቆረጥከው ለምን ሌላ ቀን አትበርም ከሀያ ስምንት በኋላ ወይም ከሀያ ስምንት በፊት አሁን እንደዚህ መቁረጥ የሚችል ሁኔታ ላይ ካለ ስኮላር አግኝቻለኝ ወደ ውጭ ሀገር ሄጄ ለመማር ስለዚህ ከመሄድ በፊት እችኛን አይሮፕላን አብረሪያት በአፍሪካ የመጀመሪያ ሰው ያደረገኛል፣ ሄሮ ያደረገኛል። በአቪዬሽን ላይ በአፍሪካ እንደ ኮንቲኔንት ስናየው ብዙ አይሮፕላን የሰሩ አሉ። በተለያየ አካባቢ አይሮፕላን እየሰሩ፣ ግን የበረረ የለም። አይሮፕላን ሰርቶ የበረረ ስለሌለ እኔ የመጀመሪያ ሰው ያደረገኛል አይሮፕላን በመስራትና ወደ ላይ ወደ አስር ሜትር ያህል በማብረር ያንን ሪከርድ መያዝ እስካሁን ያለን በታሪክ የናይጄሪያ ሙባሪክ የሚባል ልጅ አለ። እሱ ሄሊኮፕተር ሰርቷል ናይጄሪያ ላይ ከወዳደቁ እቃ፣ እነሱ ሀገር ከተከሰከሰ ቦይንግ እቃዎችን ወስዶ ሄሊኮፕተር ሰርቶ ሁለት ነጥብ አንድ ሜትር ያህል ወደ ላይ ተነስቶ ተመልሶ አርፏል በሁለት ሰባት ዓመተ ምህረት እንደ ፈረንጆች አቆጣጠር እና እሱ አሁን ለንደን ሄዶ ኤርክራፍት ሜንተናንስ ተምሮ ኤሌክትሮኒክ ድርጅት ተቀጥሮ እየሰራ ነው። እሱ የሰራው ሄሊኮፕተር ነው። እኔ ደግሞ የሰራው አይሮፕላን ነው። የተለያዩ ናቸው። በአፍሪካ አቬሽን ሚኒስትሪ ላይ የመጀመሪያ ሲያደረገኛል ሞተሩን ማድረግ ያንን፣ በማድረግ በዓለም አቀፍ ሚዲያ ቀርቤ ላይክ ሲኤንኤን ኢንሳይድ አፍሪካ፣ ቢቢሲ ፎከሶን አፍሪካ፣ አልጀዚራ ላይ ሲሲቲቪ ላይ በመቅረብ አገሬን፣ አፍሪካን ፕሮሞት ማድረግ ፈልጋለሁ። በሳይንስና ቴክኖሎጂ ዘርፍ እስካሁን ድረስም ከእንግሊዝ ጋዜጦች ዴይሊ ቴሌግራፍ ይዞ ወጥቷል። እሱን አይቻ ያለውኝ አፍሪካ ሊደርሺፕ መጋዘን የሚባል ላይ ሞት ይቻለሁ። አፍሪካ ግሎብ የሚባል አለ። ዚስ አፍሪካ የሚባል የተለያዩ ዌብሳይቶች ላይ መጋዘኖች ላይ ወጥቻለሁ። ለመሆኑ አስመላሽ የተጠቀምከው ምንድን ነው? እንጂኑ እንጂኑ የቮልክስ ዋገን እንጂን ይባላል። ቮልክስ ዋገን እንጅን ማለት ዘ ቢትልስ የሚባሉ አሉ አሁን የእነሱ አርባ የፈረስ ጉልበት ያለው ኤርኮልድ ነው። የአዲሷ ፎክስቫገን ነው ወይስ የድሮ? አይደለም፣ የድሮዎቹ። የአሁኖቹማ በጣም ውድ ናቸው። ያንን ኮንቨርት አደረኩት። ሪስፕሮኬቲንግ ኢንጂን ይባላል። ለመኪና የነበረውን ለአይሮፕላን ማዞር፣ ሪስፕሮኬቲንግ ኢንጂን አውቶ ኮንቨርዥን ነው። ትገለብጠዋለህ። ለመኪና ላይ የነበረውን እንትን ገልብጠህ ለአይሮፕላን ሊሆን ማድረግ ነው። አሁን ባለው ከረንት ዳታ ማለት ነው፣ ባለም አቀፍ ስድስት ሺህ የሚሆን አይሮፕላኖች በቮልክስዋገን ኢንጂን ታዋቂ የሆኗሉ። አሁን በአሁኑ ሰዓት ስድስት ሺህ ያህል አይሮፕላኖች ዓለም ላይ አሉ፣ በተለያዩ አካባቢ በዚህ በቮልክስ ዋገን ኢንጂን ተጠቅመው አይሮፕላን የተሰሩ ማለት ነው። መቶ ስድሳ ሺህ ብር ነበረህ እንደነገርከኝ ከሆነ እና እስካሁን ድረስ ስንት ብር ፈጀችብህ? ሰኔ አራት ላይ ሙከራ ያደረግከው ነበረ ባለፈው ጊዜ ያኔ ፕሮክለሩ ሁለት ፕሮክለር ተሰብሮብኛል ሲሽከረከር ከኢንጂኑ ጋር ስትሞክር ጊዜ አለ ጭስ ማውጫው ከእሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ አራት ላይ ከሰኔ ሰኔ አራት ለሰ ስልሳ ሺህ ብር ነበር ያወጣሁት ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩ ወደ መቶ ሰማኒያ ሺህ ብር ነው አጠቃላይ ስሆነ ያወጣሁት አስር ሜትር እነሳለሁ ብልሃል ተመልሰ ታርፋለሁ ወይስ ወደፊት የምታደርገው እንቅስቃሴ አለ አስመላሽ በሌላ ዝግጅት ይመለስና መልስ ይሰጠናል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ማንም ሰው ከሁለት የሥልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የሥልጣን ዘመን በላይ ለዚያ ሥልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሀያ ሁለተኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው የዛሬው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓመተ ምሕረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕስ አንቀጹ፣ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም ሺህ ሰባት መቶ ሰማንያ ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣ አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታውሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል 32ተኛው ፕሬዚደንት ቴዎዶር ዴላኖ ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን ባህልና አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓ ም አዲስ አበባ አፍሪቃ ኅብረት መድረክ ላይ ቆመው እንዲህ አሉ። ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ እርሳቸውን ፈጥረው ያኖሩልን ፕሬዚዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም ሥልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ትንሽ ሙዚቃ ለመጫወት ነው። ቆንጅት ጥሩ ሀሳብ ነው። በጣም ጥሩ ሀሳብ ሙዚቃው፣ እኮ እንደዛ ነው። የኔ ሀሳብ ታውቂዋለሽ። ግርማ ነጋሽ አላቀው። ምንድን ነው አሁን፣ ግርማ ነጋሽ የትንቱ የጠዋቱ በጣም ከሚደነቅባቸው ዜማዎች አንዱ የእኔ ሀሳብ፣ አብሬው እንዳላዜም የኔ ሀሳብ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራሟን እናዘጋጅ በትዝታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታለን። ቆንጅ ይታየና፣ አዲሱ አበበነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። ከግርማ ነጋሽ የኔ ሀሳብ ጋር ቆዩ